The voice of America. Be <coughs> away. Ye, yeah, America! Dims radio. Taviano. <music>

A government needs to recognise that it cannot just focus on building an economy and talk about double-digit growth, which we show in our report is not really true. It's a faulty development model. Yes, <laughs> but democracy, we must have a debate to come to the light. Yes, democracy, yes, economic policy, as a common first step, must be done. Anurata Mittal, the Auckland Institute of Policy Studies, former director of the

ዝርዝሩን በዕለቱ አብይ ርዕስ ይዘናል። አድማጮች በወቅታዊ ርዕሰ ጉዳዮች ላይ ተጠናከሩ። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ለምሽቱ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ሐሙስ ጥቅምት 3 2009 ዓ ም አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌ እንሆናለን ከአቀናባሪያችን ከንጉሱ ታምሬና ከንጉሱ ታምሬና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብረናችሁ እናመሻለን።

በቅድሚያ ግን የሰዓቱን የዓለም ዜና ኢትዮጵያ ውስጥ ተቃውሞው ሀገሪቱን ያጥለቀለቀው ሕዝቡ የመንግስትን ባዶ ቃሎች ሳይሆን እውነተኛ ለውጥ ማየት ስለሚፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳስበዋል። መንግስት የፖለቲካ ለውጦችን አመጣለሁ ሲል ሰሞኑን ማሳወቁ የዘገየ መግለጫ ነው ብለውታል።

ዲሞክራሲያዊ መንግሥት እስኪመሠረት ሁሉንም ዜጎች የሚያሳትፍ የፖለቲካ ስርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል ብለዋል ዶክተር መረራ ጉዲና በዚሁ ለቪኦኤ በሰጡት ቃል ከናይሮቢ የደረሰን ዘገባ። ለመጽሔት ከዜናዎቹ በኋላ በዝርዝር ይመጣበታል።

በኢትዮጵያ የኦሮሚያ ክልል ሲካሄድ በቆየ ተቃውሞ እንቅስቃሴ ወቅት የውጭ ሀገር ዜጎችን ንብረት የሆኑ ድርጅቶች ጥቃት ደርሶባቸዋል። የኢትዮጵያ መንግስት ባለስልጣናት ድርጊቱ የሀገሪቱን ምጣኔ ሀብት እድገት ሊያሰናክል ይችላል የሚል ስጋት እንዳደረባቸው ተጠቆመዋል። ተንታኞች ግን የምጣኔ ሀብት እድገቱ እንዲቀጥል አንዱ ቁልፍ እርምጃ የተቃዋሚዎቹን ብሶታ አድምጦ መፍትሄ መስጠት መሆኑን ይመክራሉ። የዜናም በተመለከተ ወደ ኋላ ዝርዝሩን እናቀርባለን።

የቡሩንዲ ህግ አርቃቂዎች ሀገሪቱ ከዓለም አቀፉ የወንጀል ችሎት አባልነቷ እንድትወጣ በከፍተኛ ድምፅ ወስነዋል። ፕሬዚደንቱ በህጉ ላይ ፊርማቸውን ያኖሩበታል ተብሎ ይጠበቃል። አንዳንድ የቡሩንዲ ፓርላማ አባላት ግን እርምጃው ሀገሪቱን በአደገኛ ሁኔታ ከቀረው ዓለም እንድትገለል ያደርጋታል ሲሉ አስጠንቅቀዋል። ተቃዋሚዎች በበኩላቸው መንግስቱ የተባበሩት መንግስታትና ዓለም አቀፍ የሰብአዊ መብት ቡድኖችን መመሪያዎች መጣሱ የሚያመለክተው

በዚያች ሀገር ውስጥ ገለልተኛ የፖሊስ ኃይል አስፈላጊ መሆኑን ነው ብለዋል። ሙሐመድ ዩሱፍ ያጠናቀረው አጭር ዘገባ አለ። ትዝታ በላቸው ታቀርበዋለች። ብሩንዲ ከዓለም አቀፉ የወንጀል ፍርድ ቤት የምትወጣበት ህግ አሁን የፕሬዝደንት ፒየር ኢንክሩንዙዛን ፊርማ እየተጠባበቀ ነው።

የሕግ ረቂቁን ያልደገፉ ወይንም ድምጽ ታቅቦ ያደረጉ በጣት የሚቆጠሩ የምክር ቤት አባላት ሲሆኑ ከነርሱም አንዱ የብሔራዊ ምክር ቤቱ ምክትል ፕሬዝደንት አጋቶን ሮዋሳ ናቸው። ሮዋሳ እጩ ፕሬዝደንትም የነበሩ ሲሆን ብሩንዲ ከተቀረው ዓለም ራሷን ነጥላ መኖር አይቻላትም ነው የሚሉት።

ነገሩ የምርጫ ጉዳይ ነው። አንድ ሰው ይህ የመረጥኩት መንገድ ለእኔ ጥሩ ነው ካለ ያ ምርጫ ምን ሊያስከትል እንደሚችልም ከግምት ያስገባል። እንዲህ ዐይነቱ ውሳኔ ሊኖረው የሚችለውን ጫና እንመልከት። እኔ እስከማውቀው ድረስ ቡሩንዲ ደሴት አይደለችም፣ የዓለም አቀፍ ማኅበረሰብ አባል እንጂ።

በርካታ የአፍሪቃ ሀገሮች የዓለም አቀፉ ወንጀል ፍርድ ቤት አይሲሲ አባልነታቸውን ሊሰርዙ ቢዝቱም እስካሁን እርምጃውን ለመውሰድ ብሩንዲ የመጀመሪያዋ ናት። የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ፕሬዚደንት ኢንክሩንዙዛ ለሶስተኛ ጊዜ ለምርጫ እንዳይወዳደሩ የተነሳውን ህዝባዊ ተቃውሞ ተከትሎ ቢያንስ አራት መቶ ሀምሳ ሰው ተገሏል።

ባለፈው መስከረም ወር የተባበሩት መንግስታት መርማሪዎች በአገሪቱ እስራት፣ የጅምላ ግድያ፣ ማሰቃየትና ሌሎችም ግፎች በመንግስት ጸጥታ ኃይሎች ህዝብ ላይ እንደተፈጸሙ ገልጸዋል። የተባበሩት መንግስታት ቃል አቀባይ ስቴፋን ዱጀሪክ ከዓለም አቀፉ ፍርድ ቤት አባልነት ሊወጡ የወሰኑ የመንግስት ባለስልጣናት

ፈጽመዋል ተብለው የተከሰሱበትን ወንጀል አሁንም ፍርድ ቤቱ ፊት ቀርበው መጠየቅ ይጠበቅባቸዋል ብለዋል። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሶማሊያ ዛሬ ጠዋት በትንሹ ሰባት የሶማሊያ መንግስት ወታደሮች ተገድለዋል። የምዕራባዊ በይ ግዛት ነዋሪዎችና ባለሥልጣናት እንደገለጹት

ጥቃት ደርሶበት የጋየው ተሽከርካሪያቸውም መንገድ ዳር ተበታትኖ ይታያል። ከክልሉ ዋና ከተማ ከባይዶ ወጣ ብሎ በደረሰው በዚህ ጥቃት ሌሎች አስራ አምስት ወታደሮችም ለሌሎች አስራ አምስት ወታደሮችም መቁሰል ምክንያት ሆኗል። በከባዱ የተጎዱት ወታደሮች ለሕክምና እርዳታ ወደ አቅራቢያ ሆስፒታል መወሰዳቸውም ተዘግቧል። የመንግሥቱ ወታደራዊ ባለሥልጣን ኮሎኔል አደን ኢስሐቅ ለቪኦኤ እንደተናገሩት

ጥቃቱን ያደረሱት አየር መቃወሚያና አውቶማቲክ ጠመንጃ የተጠመደበት መኪና ይጠቀሙ የነበሩ የአልሻባብ ነውጠኞች ናቸው። አልሻባብ በራዲዮ አንዳሉስ ባሰራጨው መግለጫ ለዛሬው ጥቃት ኃላፊነቱን ወስዷል። ይህ በእንዲህ እንዳለ ማዕከላዊ ሶማሊያ ጋልካዮ ውስጥ በአገረሸው ውጊያ በትንሹ አራት ሰዎች ጉዳት ደርሶባቸዋል። ዛሬ በሀገሪቱ ሰዓት አቆጣጠር እኩለ ቀን ላይ ግጭቱ የተፈጠረው በፑንትላንድ ታማኝ ኃይሎችና

በጋልሙዱግ ደጋፊዎች መካከል መሆኑ ታውቋል። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ላይ በጽንፈኛው የቦኮ ሀራም ቡድን ተጠልፈው ከተወሰዱ በርካታ ልጃገረዶች መካከል ሀያ አንዱ መለቃቀያቸውን የናይጄሪያ ባለስልጣናት አስታወቁ። የሀገሪቱ መሪ የፕሬዚዳንት

ሙሐመዱ ቡሃሪ ቃል አቀባይ ዛሬ በትዊተር እንደገለጡት የተለቀቁት ልጃገረዶች በአሁኑ ወቅት በመንግስቱ ዋናው የጸጥታ ጥበቃ አገልግሎት መስሪያ ቤት ጥበቃ ና ከለላ የተደረገላቸው ነው። ቃል አቀባዩ ማላም ጋርባ ሹ ልጃገረዶቹ ሊፈቱ የቻሉት ዓለም አቀፉ የቀይ መስቀል ድርጅት ና የስዊዘርላንድ መንግስት የቡሃሪን አስተዳደር ና ቦኮ ሀራምን ካደራደሩ በኋላ ነው ብለዋል። የተለቀቁት ልጃገረዶች ማንነት በቅርቡ እንደሚገለጥም ቀሪዎችን ለማስ

ፈታትም ድርድሮቹ እንደሚቀጥሉ ና ወደየቤታቸው ከመመለሳቸው አስቀድሞ ምክትል ፕሬዚዳንቱ ጋር እንደሚቀርቡም ቃል አቀባዩ ጨምሮ አብራርተዋል። በየመን የዩናይትድ ስቴትስን የጦር መርከብ ኢላማ ላደረገውና ከሁቲ አማጽያን ለተተኮሰ ሚሳይል ምላሽ የአሜሪካ ጦር ሰራዊት ዛሬ ሶስት የራዳር ጣቢያዎችን ደብድቧል። የፔንታጎኑ መግለጫ ዩኤስኤስ ኒዝ የጦር መርከብ ዛሬ

በቶማሆክ ሚሳይል ጥቃቱን ያደረሰው በየመን የቀይ ባህር ዳርቻ ከባቤል ማንደብ ሰርጥ በስተሰሜን በሚገኙ የራዳር ጣቢያዎች ላይ ነው። እነዚያን ጣቢያዎች ማውደም ወደፊት በአካባቢው የሚንቀሳቀሱ መርከቦችን ኢላማ የማድረግ ብቃት ይቀንሳል ሲል መግለጫው ያስረዳል። የፔንታገን ቃል አቀባይ ፒተር ኮክ ጥቃቱን ያደረስነው የዩናይትድ ስቴትስ ባሕረተኞችንና መርከቦቿን ደህንነት ለመጠበቅ ሲባል ነው ብለዋል።

በዓለም ለረዥም ጊዜ በስልጣን ላይ የቆዩት የታይላንድ ንጉሥ አረፉ። ንጉሥ ቧምቢሎ አብዱላጄጅ ለረጅም ጊዜ ታክመው በባንኮክ ሆስፒታል ህክምና ሲደረግላቸው ታመው በባንኮክ ሆስፒታል ረጅም ጊዜ ህክምና ሲደረግላቸው ከቆዩ በኋላ በሰማንያ ስምንት አመታቸው ከዚህ ዓለም በሞት የተለዩት ዛሬ ነው። ሐኪሞች በተለይ ኩላሊቶቻቸው ክፉኛ መጎዳታቸውን፣ የደም ግፊታቸው በአስደንጋጭ ሁኔታ

በመውረዱ በሳምባዎቻቸው የሚወጡት የሚወጣውን ፈሳሽ የሚቀበለው ፕላስቲክ መቀየራቸውን እንዲሁም በሰው ሰራሽ መሳሪያ እንዲተነፍሱ ማድረጋቸውን ካስታወቁ በኋላ የንጉሱ በህይወት መቆየት ተስፋ መንምነዋል። የንጉስ አብዱላ ዴጅ መሞት ስልሳ ሰባት ሚሊዮን ለሚጠጋውና በአብዛኛውም ከእርሳቸው ሌላ መሪ ያላየ የታይላንድ ህዝብ መሪር ሀዘን እንዳሳደረበት ተገልጧል። ራማ ዘጠነኛው በመባል ይታወቁ የነበሩት ቦሃም ቢሎል

እንደ አውሮፓውያን ዘመን አቆጣጠር በ1946 ዓ ም ገና የ18 ዓመት ወጣት ሳሉ ነው የነገሱት። የ20 ዓመት ዕድሜ የነበራቸው ታላቅ ወንድማቸው ንጉስ አናንዳ ማሂዶል መገደላቸውን ተከትሎ። አድማጮች፣ ለዜናው የተያያዘው ክፍለ ጊዜ በዚሁ አበቃ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው የሐሙስ ጥቅምት 3 2009 ዓመተ ምሕረት ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል።

በርከት ያሉ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽቱ ተጠናቅረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻን በል ዲሞክራሲያዊ መንግስት እስኪመሰረት ሁሉንም ዜጎች የሚያሳትፍ የፖለቲካ ሥርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል።

የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ናቸው። ቆየት ብሎ ይሰማል ዘገባው። አሁን ወደ ቀዳሚው የዕለቱ አቢርስ በኢትዮጵያ የኦሮሚያ ክልል ሲካሄድ በቆየው የተቃውሞ እንቅስቃሴ ወቅት የውጭ አገር ንብረት የውጭ አገር ንብረት የሆኑ ድርጅቶች ጥቃት ደርሶባቸዋል። የኢትዮጵያ መንግስት ባለስልጣናት ድርጊቱ የሀገሪቱን ምጣኔ ሀብት እድገት

ሊያሰናክል ይችላል የሚል ስጋት አድሮባቸዋል። ተንታኞች ግን የምጣኔ ሀብት እድገቱ እንዲቀጥል አንዱ ቁልፍ እርምጃ የተቃዋሚዎችን ብሶታ አድምጦ መፍትሔ መስጠት መሆኑን ይመክራሉ። የቪኦኤዋ ሳሌም ሰለሞን ያጠናቀረችውን ዘገባ ቆንጅት ታየ ይዛለች። ጽህፈት ቤቱ ዩናይትድ ስቴትስ ካሊፎርኒያ ውስጥ የሆነው የፖሊሲ ጥናትና ትንተና ተቋም ኦክላንድ ኢንስቲትዩት ዋና ስራ አስኪያጅ አኒራታ

ትኩረትን ኢኮኖሚ ግንባታ ላይ ብቻ አድርጎ ባለ ሁለት አሃዝ እድገት እያሉ ማውራቱ ብቻውን አይጠቅምም ብለዋል። የህዝቡን ዲሞክራሲ በመንፈግ መሰረታዊ ሰብአዊ መብቶቹን በመከልከል ላይ የተመሰረተ የኢኮኖሚ ፖሊሲ

አያዛልቅም፣ ይፈርሳል። መንግስት ይህን ማጤን አለበት። በኦሮሚያ ክልል ዙሪያ በተዛመተው ጸረ መንግስት ተቃውሞ አስራ አንድ ፋብሪካዎችና ወደ ስልሳ የሚሆኑ መኪናዎች መጋየታቸውን የኢትዮጵያ መንግስት ቴሌቪዥን አስታውቋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ስርዓትን ለማስፈን ሲባል

ለስድስት ወራት የሚዘልቅ አስቸኳይ ጊዜ አዋጅ መጽናቱን ተናግረዋል። የክልሉ ሁኔታ ከተረጋጋ አዋጁ ከዚያ በፊት ሊነሳ እንደሚችልም ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። አቶ ኃይለማርያም ከትናንት በስቲያ ማክሰኞ አዲስ አበባ ላይ ከጀርመን ቻንስለር አንገላ መርከል ጋር ሆነው ባደረጉት ጋዜጣዊ ጉባኤ ከሀገሪቱ ሕዝብ 49 ከመቶ በአግባቡ አልተወከለም ብለው

የዲሞክራሲያዊ ለውጥ እርምጃዎችን ማካሄድ አስፈላጊ መሆኑን አምነዋል። የጀርመኗ ቻንስለር መርክል በበኩላቸው ውይይት እንዲካሄድ የሚደግፉ መሆናቸውን ገልጸዋል። ተቃዋሚዎች የሚያነሷቸው ጥያቄዎችንም እንደሚረዱ አስታውቀዋል። ኢትዮጵያ ውስጥ የሚሰሩ የጀርመን ኩባንያዎች ስለ ሀገሪቱ የንግድ ስራ ወቅታዊ ይዞታ ስጋት ያላቸው መሆኑንም ቻንስለሯ ተናግረዋል።

ጀርመን እንደ ጨርቃ ጨርቅና ቡናን የመሳሰሉ ምርቶችን ከኢትዮጵያ ዋና ዋና ሸማቾች መካከል አንዷ ነች። ኢትዮጵያ ወደ ውጪ ከምትልከው ቡና 30 ከመቶውን የምትገዛ ጀርመን ነች። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰኞ ዕለት ለጋዜጠኞች በሰጡት ቃል የሚከተለውም ብለዋል።

ከአበባ እርሻዎች ከዘጠና ከመቶ በላይ እንዲሁም የጨርቃጨርቅና የእርሻ ተዋጽኦ ምርት ድርጅቶች ላይ ጥቃት ደርሷል። ኦሮሚያ ክልል ውስጥ ባለፉት አስራ አምስትና ሀያ ዓመታት የተከናወነው ሥራ ወድሟል። በሲቪሎች ሕይወት ላይ ጥቃት ተፈጽሟል። አስተዳደር አልባ ሁኔታ ለመፍጠር ሙከራ ተደርጓል። በውጭ ሀገር ባለሀብቶች እርሻዎች ላይ ጥቃት ሲደርስ ታዲያ ይህ የመጀመሪያ ጊዜ አይደለም።

ባለፈው ወር የኔዘርላንድስና የእስራኤላውያን ባለሀብቶች ድርጅቶች ላይ ጥቃት ደርሷል። የኔዘርላንድሱን የአበባ እርሻ ኩባንያ ኤስሜራልዳን ጨምሮ አንዳንዶቹ በደረሱባቸው ጥቃቶች ምክንያት ተዘግተዋል። የፍራፍሬ ጭማቂ አምራች የሆነው ሌላው የደች ባለሀብት ኩባንያ የሆነውና ሁለት ሺህ ሰራተኞች ያሉትን አፍሪካ ጁስ ቢቪ የተባለውን ባለፈው ሳምንት በጸረ መንግሥት ተቃዋሚዎች ተቃጥሏል።

የኔዘርላንድስ የውጭ ንግድና ልማት ሚኒስቴር ቃል አቀባይ ማርጆሊን ቡስትራ የሀገራቸው ባለስልጣናት በጉዳዩ ዙሪያ ከኢትዮጵያ መንግስት ጋር እየተነጋገሩ መሆኑን ለቪኦኤ ገልጸዋል። የኩባንያዎቹን ብቻ ሳይሆን የክልሉን ሕዝብም የሁሉንም ደህንነት እንዲጠብቁ ጥቃቶቹን ከሚፈጽሙት ወገኖች ጋር ውይይት እንዲከፍቱ ጥሪ እናደርጋለን ብለዋል። ምክንያቱም ከዚህ በስተጀርባ ስር የሰደደ ግጭት ያለ ይመስለናል

አመጾችን ማፈኑ የሚያዛልቅ መፍትሄ አያመጣም፣ ሲሉም ቃል አቀባዩዋ አክለዋል። ኢትዮጵያ ባለ ሁለት አሃዝ እድገት በማስመዝገቧና እንደ አውሮፓውያን አቆጣጠር የ2008ቱን ዓለም አቀፍ የመጣኔ ሀብት ውድቀት መቋቋም በመቻሏ አድናቆትን አትርፋለች። በፍጥነት በማደግ ላይ ያሉ ኢኮኖሚዎችን በአንደኝነት በመምራቷም የአፍሪካ አንበሳ ለሚል ቅጽል ስም በቅታለች።

የኦክላንድ ኢንስቲትዩቷ አኑራታ ሚታል ከዚህ ትልቅ የልማት ፕሮጀክቶች ትልም የመቋደስ እድል አላገኘንም ብሎ ህዝቡ ቁጣውን እያሰማ ባለበት በአሁኑ ወቅት ይህ መንግስታዊ የልማት ፖሊሲ መፈረካከስ እየጀመረ ነው ብለዋል። ድርጅታቸው በቅርቡ ሚራክል ኦር ሚራጅ ማኒፋክቸሪንግ ሃንገር እንድ ፖቨርቲ ኢን ኢትዮጵያ ረሃብና ድህነት የሚመረትባት ኢትዮጵያ በሚል ርዕስ

ሪፖርት አውጥቷል። በአሁኑ ጊዜ ኢትዮጵያ ውስጥ 18 ሚሊዮን ዜጎች የምግብ እርዳታ ጠባቂ ሆነዋል። ቀውሱ የኤልኒኞ የአየር ሁኔታ ክስተት የፈጠረ ነው ተብሏል። ይህ ታዲያ ለመንግስቱና ለደጋፊዎቹ አመቺ ምክንያት ቢሆንም በሀገሪቱ ያለውን ስር የሰደደ የምግብ ዋስትና ችግር ሳያገናዝብ ችላ ብሎ ያለፈ አባባል ነው ብለዋል አኑራ ታሚታል ባለፉት አስርት ዓመታት

በየአመቱ ከ8 እስከ 18 ሚሊዮን ኢትዮጵያውያን ህይወታቸውን ለማቆየት በምግብ ወይም በገንዘብ እርዳታ ላይ ሲተማመኑ መኖራቸውን ማስተዋል ይገባል ሲሉም አክለዋል። የኦሮሚያ ክልል የተቃውሞ እንቅስቃሴ ባለፈው አመት ህዳር ወር የጀመረው በአዲስ አበባ ማስተር ፕላን ምክንያት መሆኑ ሲታወስ መንግስቱ የከተማይቱን ማስፋፊያ መርሃ ግብር

በይደር እንዲይዝ ተገዷል። ከዚያ ወዲህ ግን የተቃዋሚዎች ጥያቄዎች በመሬት ጉዳይ ብቻ ሳይወሰኑ ሰብአዊ መብት ኦሮሞዎች በፖለቲካው መድረክ የሚገባቸውን ውክልና ተነፍገዋል የሚሉትን ጨምረው ቀጥለዋል። የውጭ ባለሀብቶችን ድርጅቶች በተመለከተ በህዝቡ ዘንድ ያለው ቁጣ ዜጎች ከመሬታቸው እየተነቀሉ

መከፈታቸው ሳያበቃ ቃል የተገባላቸው የስራ ዕድልም በተግባር አልተተረጎመም የሚል መሆኑን የኦክላንድ ኢንስቲትዩቷ ዋና ስራ አስኪያጅ ሚታል ይናገራሉ። የውጭ ኢንቨስተር ከሆንኩ የስራ ዕድል ያለበትን አስሳለው

አደጋም እንደሚኖር እረዳለሁ። ነገር ግን አሁን እየተባባሰ ያለውንና የውጭ ባለ ሀብቶች ንብረት ኢላማ የሚደረግበትን አመፅ ስመለከትና ከመጀመሪያው ሰው ከመሬቱ እየተፈናቀለ ለውጭ ኢንቨስተር የተሰጠበትን ሁኔታ ስናገናዝብ እንደዚህ ያለ አገር ከመግባት መቆጠብ ብልህነት ነው።

ኢትዮጵያ ውስጥ በውጭ ሀገር ዜጎች ንብረቶች ላይ ለደረሱ ጥቃቶች ስለደረሱ ጥቃቶች ሳሌም ሰለሞን ያጠናቀረችውን ዘገባ ዝርዝር ነበር ቆንጅት ያቀረበችልን። አሁን ወደ አውሮፓ ይሆናል ተከታዩ ዘገባ።

በቤልጅጓ ዋና ከተማ በብራሰልስ ከተለያዩ የአውሮፓ ከተሞች የመጡ ኢትዮጵያውያን በዛሬው ዕለት በአውሮፓ ሕብረት ደጃፍ በኢትዮጵያ እየተፈጸመ ነው ያሉትን በደል በመቃወም ሰላማዊ ሰልፍ አድርገዋል። ሕብረቱና አባል አገሮቹ በኢትዮጵያ መንግስት ላይ ቀጥተኛና ተጨባጭ ጫና እንዲያሳድሩ ወይም እንዲያደርጉ በመጠየቅ የተካሄደውን ሰላማዊ ሰልፍ ከተለያዩ ማህበረሰቦች የተወጣጡ ኢትዮጵያውያን መሳተፋቸውንም ከሰልፉ አስተባባሪዎች አንዱ የሆኑት አቶ ኤፍሬም ሻውል ማምሻው ላይ ለአሜሪካ ድምጽ ገልጠዋል።

ሰልፉ ላይ የተከተልነው ነው አላማ ሁለት ነው። አንደኛ በሀገር ቤት እየተገደለ ላለው ህዝባችን ወገንተኝነትን የማሳየት ነው። በዚህ በሚደርሰው የሰብአዊ መብት ጥሰትና በደል ግፍ አብሮ መቆም እናያሳየ ነው እና የትኛውም ኢትዮጵያዊ ሲገደልብን በፍጹም አይተናናልፍም። በተከታታይ ሲባሉ የነበሩት መፈክሮች ውስጥም

የኦሮሞ ማህበረሰብ ሲገደልብን በፍጹም አይተን አናልፍም፣ የአማራ ማህበረሰብ ሲገደልብን በፍጹም አይተን አናልፍም፣ የኮንሶ ማህበረሰብ ሲገደልብን በፍጹም አይተን አናልፍም። ለዚህ ቃል እንገባለን። ህዝባችን ሲገደል፣ ህዝባችን ሲበደል አይተን አናልፍም ነው። ኢትዮጵያ ማለት ህዝባችን መብቱ ተጠብቆበት የሚኖርበት ሁኔታ ሲፈጠር ነው በአግባቡ መኖር የምንችለው ዘላቂ ሰላም ልማትም ሊመጣ የምንችለው እና ይህንን ነው አስረግጠን በአጽንኦት ያቆም ነው እና በዚህ ላይ በጋራ ነው የምንሰራው። በጋራ ነው የምንቆመው። በአንድነት ነው የምንቆመው

የሚደርሱ በደሎችን በአንድነት ነው የምናወግዘው የሚለውን ነው በጋራ ሆነን ስናስተጋባይ ነበር። ኢትዮጵያውያን ላይ እየደረሰ ላለው በደል የአውሮፓ ህብረት በመግለጫዎቹ ከሚለው ባሻገር ተጨባጭና ቀጥተኛ ግፊት በመንግስቱ ላይ እንዲያደርግ ነው ጥያቄያችን ይላሉ አቶ ኤፍሬም። መልዕክታችንን ያቀረብነው አንደኛ ለየአውሮፓ የውጭ ጉዳይ ቢሮ የሚባል ለሚባለው ክፍል የአፍሪካ ክፍል የሚባል አለ አንደኛ ለዛ ነው

ሁለተኛ ደግሞ የአውሮፓን የፖለቲካ ሁኔታዎች እንደ ስራ አስፈጻሚ የሚተገብረው ው ኮሚሽኑ ኮሚሽን ይባላል። የአውሮፓ ኮሚሽን የዚህ የአውሮፓ የውጭ ጉዳይ ቢሮ የምንለው የዛ የኮሚሽኑ አካል። ከዛ በተጨማሪ ደግሞ የአውሮፓ ደግሞ ፓርላማ ይባላል። ለእነሱም መልዕክታችንን፣ ደብዳቤያችንን አስገብተናል። በጽሁፋችን ሊያቀረብነው ነው እና የጠየቅነው ጥያቄ በዋናነት በሀገር ቤት የሚፈጸሙ የሰብአዊ መብት ጥሰቶችን

የአውሮፓ ህብረት በሚከተለው የፖሊሲ አቅጣጫ ትኩረት ሰጥቶ እንዲሰራበት እና ትኩረት ሰጥቶ ተግባራዊ እንዲያደርግ ነው። ምክንያቱም የሚደረጉ የልማት ሂደቶችም ይሁኑ የሚደረጉ እርዳታዎችም ይሁኑ ማንኛውም አይነት እገዛዎች የሰብአዊ መብትን ቅድሚያ ሰጥቶ ያስከበሩ ካልሆኑ የትኛውም እርዳታ የትኛውም እድገት ለህዝብና ለሀገር የሚሰራ እስከሆነ ድረስ የህዝብን የዜጋን መብት ያከበረ መሆን አለበት። እነዚህን ነገሮች ደግሞ የአውሮፓ ህብረት በሚያደርጋቸው

የሁለትዮሽም ግንኙነት ይሁን እንደ አውሮፓ ህብረት ወይም ደግሞ የአባል ሀገራቱ ከኢትዮጵያ ጋር የሚኖራቸው ግንኙነት ላይ የሰብአዊ መብት በቂ ትኩረት አልተሰጠውም እስከ ዛሬ ድረስ። የሰብአዊ መብት በቂ ትኩረት ሊሰጠው ይገባል። የምንለው ልማት የምንለው እድገት የሚባለው የህዝብን ደህንነትና የህዝብን መብት ያከበረ የዜጋን መብት ያከበረ መሆን አለበት ነው።

ማብራሪያ የሰጡንን አቶ ኤፍሬም እናመሰግናለን። ወደ ቀጣዩ የመጽሔት ዘገባ እናልፋለን። ኢትዮጵያ ውስጥ ተቃውሞ ሀገሪቱን ያጥለቀለቀው ሕዝቡ የመንግሥትን ባዶ ቃሎች ሳይሆን እውነተኛ ለውጥ ማየት ስለሚፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳስበዋል። መንግሥት የፖለቲካ ለውጦችን አመጣለሁ ሲል ሰሞኑን ማሳወቁንም የዘገየ መግለጫ ነው ብለውታል። ዲሞክራሲያዊ መንግሥት እስኪመሠረት

ሁሉንም ዜጎች የሚያሳትፍ የፖለቲካ ሥርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል ብለዋል ዶክተር መረራ ጉዲና በዚሁ ለቪኦኤ በሰጡት ቃል። ከናይሮቢ የደረሰን የሪፖርተራችን የጂል ክሬግ ዘገባ አለ። ሰሎሞን አባተ ያቀርበዋል። ኦሮሚያ ክልል ውስጥ እየታየ ያለው ተቃውሞ ሕዝባዊ ንቅናቄ ነው።

መንግሥት ለሕዝቡ ጥያቄዎች ጆሮውን መስጠት አለበት ብለዋል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና። ዲሞክራሲያዊ መንግሥት እስኪመሠረት፣ ሁሉንም ዜጎች የሚያሳትፍ የፖለቲካ ሥርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል።

መንግሥቱ የካሮትና ልምጭ አካሄድን እየተከተለ ነው ያሉት ዶክተር መረራ ጠቅላይ ሚኒስትሩ የፖለቲካ ማሻሻያዎችን እንዲያደርጉ የገቡት ቃል የዘገየ እንደሆነ ተናግረዋል። በቅርቡ ኦሮሚያ ክልል ውስጥ

በአመዛኙ የውጭ ነዋይ አፍሳሾች ንብረት በሆኑ ተቋማትና ፋብሪካዎች የአበባ እርሻዎችም ላይ በተጣለ ጥቃት ስድሳ ተሽከርካሪዎችን ጨምሮ ብዙዎቹ መቃጠላቸውን አንዲት አሜሪካዊት ተመራማሪ አዲስ አበባ አቅራቢያ መገደሏን የጂል ዘገባ አስታውሷል። አምነስቲ ኢንተርናሽናል የሚባለውን የሰብአዊ መብቶች ተሟጋች ቡድን ጨምሮ ሌሎችም የመብቶች ተከራካሪዎች የመንግሥት የጸጥታ ኃይሎች የተቃውሞ እንቅስቃሴዎችን ለመቆጣጠር በሚወስዷቸው እርምጃዎች ከመጠን ያለፈ

ያለፈ ኃይል እንደሚጠቀሙ ገልጸዋል። በዘንድሮው የሬቻ በዓል አከባበር ወቅት ፖሊስ በሰው ላይ አስለቃሽ ጋዝ እንዲሁም ጥይትም ወደ ሰማይ ከተኮሰ በኋላ 55 ሰው በትርምሱ ተረጋግጦና በየገደሉ ገብቶ መሞቱ ተዘግቧል። ባለፈው ነሐሴ ኦሮሚያና አማራ ክልሎች ውስጥ ተቃውሞዎች በተነሱ ጊዜ የጸጥታ ኃይሎቹ ባልታጠቁ ሰልፈኞች ላይ ተኩስ እየከፈቱ ቁጥሩ የበዛ ሰው ተገድሏል። በመቶዎች የሚቆጠሩ ተጎድተዋል።

ናይሮቢ የምትገኘው ዘጋቢያችን ጂል ክሬግ የኢትዮጵያን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባዮች ሐሳብ ለመጠየቅ በተደጋጋሚ ያደረገችው ሙከራ እንዳልሰመረላት ዘግባለች።

ፐብሊሽ ዋት ዩ ፋንድ የሚባለው የግልጽ አሰራር አራማጅ ቡድን የምርምርና የክትትል ስራ አስኪያጅ ኤሊሳ ዳፊዮፍ ከቪኦኤ ጋር ባደረጉት ቃለ ምልልስ በሰው ውስጥ የተፈጠረው ተስፋ መቁረጥ ገንቢ ወደሆነ የፖለቲካ ኃይልነት መለወጥ አለበት ብለዋል። ሁከት በዚህ መንገድ ሲከሰት መንግስቱ፣ አያቸው አይደል እነዚህ እኮ የጥፋት

የጥፋት ኃይሎች ናቸው። ከእነርሱ ጋር መነጋገርም መደራደርም አንችልም። የወደፊቱን አቅጣጫ ለማየት የሚያስችል ገንቢ ውይይት ከእንዲህ አይነቶች ጋር ማድረግ አንችልም። እኛ ማድረግ የምንችለው ስልጣናችንን ማጠናከርና እንዲህ አይነት ሰዎች በሀገሪቱ የፖለቲካ ምህዳር ውስጥ ቦታ እንዳይኖራቸው ማድረግ ነው የሚል ሰበብ እንዲያገኝ ነው የሚያደርገው። ስለዚህ ሁከት ሊያገኙ የሚፈልጉትን ውጤት

እንዳያገኙ ያደርጋል። ተቃዋሚዎቹ ሰልፈኞች ግን ወደ እንዲህ ዐይነቶቹ አድራጎቶች የሚገቡት ድምፆቻቸው እንዲሰሙ ለማስገደድ ነው ብለዋል ዳፊየፍ። ተቃዋሚ ሰልፈኞች ምን ውጤት እንደሚፈልጉ ያውቁታል ብለዋል። የኦፌኮው መሪ ዶክተር መረራ ጉዲና አሁን ህዝቡ የሚፈልገው የተጨበጠ ለውጥ ነው፣ መሬት የያዘ እውነተኛ ለውጥ

በተጨበጡ ነገሮች የሚተረጎም እውነተኛ ለውጥ እንጂ ባዶ ቃላት አይደለም ሰው የሚፈልገው። ተቃውሞው ኦሮሚያ ውስጥ የተቀጣጠለው የአዲስ አበባና ዙሪያዋ የተቀናጀ ማስተር ፕላን በወጣበት ወቅት ቢሆንም፣ ከዚያ ወዲህ በቀጠሉት ወራት እንቅስቃሴው የሰብአዊ መብቶች፣ የፖለቲካ ውክልናና የተሳትፎ ጥያቄዎችን እያካተተ ሰፍቷል።

ቀጣዩ ዘገባም እዚያው ኢትዮጵያ ውስጥ ያቆየናል። የተከበራቸው አድማጮች፣ በተለያዩ የኢትዮጵያ አካባቢዎች ሰሞኑን የኢንተርኔት አገልግሎት መቆራረጥ መኖሩን ተጠቃሚዎች ለአሜሪካ ድምፅ ገልጸዋል። የኢትዮጵያ መንግስት መቆራረጡ የተከሰተው በአስቸኳይ ጊዜ አዋጁ ምክንያት ለመሆኑ በይፋ የተናገረውን ምንም ነገር የለም። ነገር ግን ከወራት በፊት በመንግስት ቃል አቀባዩ አቶ ጌታቸው ረዳ በኩል መንግስት ለአጭር ጊዜ ሙሉ በሙሉ

ኢንተርኔት መዝጋቱን አምኖ ነበር። ጽዮን ግርማ ወደ ተለያዩ አካባቢዎች ደውላ ስለ ሞባይል ኢንተርኔት አገልግሎት ጠይቃለች። በማኅበራዊ ሚዲያና ይህንኑ አስመልክቶ በፌስቡክ ገጻችን ላቀረብነው ጥያቄም የተሰጡትን አስተያየቶች አካታ ተከታዩን አጠናቅራለች።

የሞባይል ኢንተርኔት 3G ወይም 4G አለመኖር የስልክ ባትሪያችንን በአግባቡ እንድንቆጥብ ረድቶናል ሲሉ አንዳንድ የአዲስ አበባ ነዋሪዎች ገለጹ ይላል አንድ ኢትዮጵያዊ በትዊተር ገጻቸው ላይ ያሰፈሩት ቀልድ አዘል ጽሁፍ።

በኢትዮጵያ የሞባይል ኢንተርኔት አገልግሎት በተለያየ ጊዜ የተለያየ ባህሪ እንደሚይዝ ያነጋገርናቸው አስተያየት ሰጪዎች ይናገራሉ። አገልግሎት በሚኖርበት ጊዜ ዋጋው ውድ ይሁን እንጂ ኔትወርኩ የተስተካከለ እንደሆነም ይገልጻሉ። ነገር ግን በተለይ

ከተቃውሞ ጋር የተያያዘ የተለየ ነገር ሲኖር አሊያም ዓለም አቀፍ ስብሰባ ሲካሄድና ሌሎች ባልታወቁ ምክንያቶች የሞባይል ኢንተርኔት አገልግሎት እንደሚቋረጥ ይናገራሉ። በተለይ ሰሞኑን በአዲስ አበባ የሞባይል ኢንተርኔት አገልግሎት መቋረጡንም ይገልጻሉ። ስሙ እንዲጠቀስ የማይፈልግ አንድ የአዲስ አበባ ከተማ ነዋሪ የስልክ ኢንተርኔት አገልግሎት አለ ወይ በሚል ላቀረብኩለት ጥያቄ ተከታዩን ምላሽ ሰጥቶኛል። ማክሰኞ ማታ ድረስ ነበረ እስከ

ስድስት ድረስ ነበረ። ተነስቼ ጠዋት ወጣ ግን የለም፣ በቃችሁ የስልክ ኮሊንግ ብቻ ይደወልኛል፣ እደውላለሁ። ከዚህ ውጭ የተለየ

ሌላ ነገር የለንም። አሁን ብዙ ነገሮች ታነቢያለሽ እኮ በየቀኑ የሚጻፉ ነገሮች አሉ፣ ዳውንሎድ የምታደርጋቸው ነገሮች አሉ። የትምህርት ቤት የስራ ነገር ማስታወቂያ ይወጣል እኮ አደለ? ኦንላይን ብዙ ነገር አለ። በማህበረሰብ ላይ ብቻ አይደለም በሀገርም ላይ ኪሳራ ነው። ፕላስ ደግሞ አንቺ ኢንፎርሜሽን እኮ ዛሬ እንደ ምግብ እየታየ የመጣበት ሰዓት ነው አይደለም? አንቺ ከኮኔክሽን ውጭ ወይ ከኢንፎርሜሽን ውጭ ስትሆኝ እኮ ሰዓት ሰሪ ወይ ደግሞ በቃ ብዙ ነገሮች የተገደበ ነው። ይህ በሆነበት ሁኔታ ለግለሰብም፣ ለህብረተሰብም ለሀገርም እንትን ነው ኪሳራ ነው።

ወደ ሌላ የአዲስ አበባ ከተማ ነዋሪ ጋር ደወልኩ። ኢንተርኔት ሞባይል ኢንተርኔት ግን የለን ከጠፋ ጀምሮ ፊው ታይምስ መቷል። ተወሰነ ደቂቃ ሲመጣ በትክክል ይሰራል። ንድ በኬብል ደግሞ አሉ ኮ የሬጉላር ኢንተርኔቱ ሞባይል ያልሆነው ኢንተርኔት አለ። በስልክህ ግን መጠቀም ስትፈልግ በስልክ መጠቀም አትችልም አሁን ባለበት ሁኔታ።

ምን ያጎላል ለአንድ ሰው በስልኩ ላይ ኢንተርኔት አለመኖሩ ሶሪ ማለት ዝርዝር ኮሜንት ባላደርግ ደስ ይለኛል እስካሁን የነገርኩሽ ስልክ ውስጥ ኖርማል ያለውን ሪያሊቲ ስለሆነ እዛ ላይ ዝርዝር ኮሜንት ማድረግ አልፈልግም ከይቅርታ ጋር ሌላው አስተያየት ሰጭም ይህን ምላሽ ከሰጡ በኋላ ስልካቸው ተቋረጠ አይሰራም አይሰራም አንዳንድ ቦታ ላይ ይሰራል ስራ አይሰራ ወደ ሌላ የአዲስ አበባ ከተማ ነዋሪ ጋር ደወልኩ የሞባይል ኢንተርኔት አገልግሎት ተጠቃሚ ነዎት ግን አይሰራ

ከመቼ ጀምሮ ነው የማይሰራው? ከሁል ጀምሮ። በፊት በሚሰራበት ጊዜ እንዴት ነበር አገልግሎቱ? ያው ምንድን ነው ኦን ኤንድ ኦፍ ነው፣ ይመጣል ይሄዳል። ያው ያን ያህል አይደለም ኢንተርኔቱ፣ እዚህ ያለው ነገር ያን ያህል አይደለም። ያው ዞሮ ዞሮ ግን አሁን ሙሉ ለሙሉ ነው ይጠፋ። የሞባይል ስልክ ኢንተርኔት አገልግሎት መቋረጡ በአንድ ግለሰብ ብሎም ደግሞ በማህበረሰብ ላይ የሚያስከትለው ተጽዕኖ አለ። በትክክል ምንድን ነው የሚያደርግ

በስራም ላይ ያው ተጽዕኖ ያለው አጠቃላይ በስራም ላይ ባለው ነገር ላይ በማህበረ ሁሉም ሰው ኮሚኒኬት ማድረግ አይችልም። ከዛ ውጭ ደግሞ ስራም መስራት አይቻልም። አብዛኛው ከኢንተርኔት ጋር አብሮ የሚሰሩ ብዙ የሚሰሩ ስራዎች አሉ። አሁን ጊዜው ኮሚኒኬሽን በጣም አስፈላጊ የሆነበት ጊዜ ላይ ያለ ነው እና

በጣም ብዙ ስራዎች ይበደላሉ። እንደውም እንኳን በግለሰብ አይደለም በአገርም ደረጃ ብዙ ጉዳት ሊያደርስ የሚችል ነገር ነው። እርስዎ እንግዲህ ሞባይል ቀፎ ስልክ ይዘዋል፣ ኢንተርኔት አይሰራም ብለውኛል። እንዴት ይቀበሉት አለመስራቱን? ያው አለመስራቱ ማለት በህብረተሰቡ ላይ ሁሉም ላይ ያለ ስለሆነ ምንም ተቀበል ችግር፣ አማራጭ የለም። ግን ዞሮ ዞሮ ችግር ነው። የራሴ የምለውን ሰው በቀላሉ ማግኘት አልችልም። የተለያዩ ነገሮችን ስለ አለም ያለውን ነገር ስልካችን ላይ በቀላሉ ከፍተን ማየት እንችላለን። አሁን ግን

ግን ያው ሁሉ የለም ስለዚህ ያው ሶስተኛው አለም ላይ የት አካባቢ ነዋሪ ኖት አዳማ አካባቢ ነኝ አዳማ አካባቢ በዛሬው ዕለት የሞባይል ኢንተርኔት አገልግሎት አለ የሞባይል ኢንተርኔት የለም ከመቼ ጀምሮ ነው የተቋረጠው ሳምንት አካባቢ ሆኖታል በምንድን ነው ኢንተርኔት አገልግሎት የምትጠቀሙት

እኛ አጋጣሚ አንዳንድ ጊዜ ቢሮ አካባቢ ሲፎን የምትባል አፕሊኬሽን አለች። እሷን ኮኔክት ስናደርግ ነው ኢንተርኔቶችን የሚከፍተው እንጂ ኖርማል ኢንተርኔት የሚባል ምንም ነገር የለም። የኢንተርኔት አለመኖር የሚያስከትለው ጉዳት አለ በተጠቃሚ ላይ? አዎ አብዛኛው በአሁኑ ጊዜ የሚሰራው ስራዎች በጠቅላላ ማለት በሚቻል መልኩ ኢንተርኔት ጋር የተገናኘ ነው። ባንክ ባንክም ጨምሮ የመስሪያ ቤት፣ የኤንጂዮ ስራዎች ብዙ ነገሮች ከኢንተርኔት ጋር ነው የሚገናኘው። ሌላው ለሌላው ዜና ለምንም እንደሚጠቅም ሁሉ

la

ለተለያዩ ስራዎች የሚጠቅመው ኢንተርኔት ነው፣ ግን አሁን ምንም ነገር የለም ማለት በሚችል መልኩ ነው። አንዳንድ ሰዎች ናቸው ቺን አፕሊኬሽን የሚጠቀሙ ሰዎች ናቸው ኮኔክሽን ማግኘት የሚችሉት ግን እንደ ባንክና ሌሎች አገልግሎቶች ኢንተርኔት የሚሰጥበት ሌላ መደበኛ የኢንተርኔት አገልግሎት የለም። ለምሳሌ የተቋረጠው የሞባይል አገልግሎት ብቻ ከሆነ ባንክና ሌሎች ነገሮች የሚጠቀሙ የሞባይል ብቻ አይደለም እኮ የተቋረጠው። የኬብል ኮኔክሽኖችም እኮ የሉ በኬብል የሚገናኙ ከሞባይል ውጭ ማለት ነው። በየኮምፒውተሮች የሚገናኙ ኮኔክሽኖች አይሰሩ።

ሞባይል ብቻ አይደለም እየተቋረጠው እርስዎ በግሎ የሞባይል ኢንተርኔት ተጠቃሚ ኖት ነበርኩኝ ግን አሁን ስለማይሰራልኝ ትቼዋለሁ ምን ጉዳት አስከተለቦት የኢንተርኔት አገልግሎት ባለማግኘቱ

ከስራችንም ጋር የሚገናኝ እንትና ስራዎችንም ይስተጓጎላል። እኔ አሁን መስሪያ ቤት ሰራተኛ ነኝ። ስራችንም ይስተጓጎላል። ዜናዎችን አናገኝም፣ መረጃ አናገኝም። ቻናሎች ጃም ነው የሚደረጉ ዜና እዛ ላይ አንሰማም። ኢንተርኔትን በዚህ ይቋረጣል። በቃ ምንም እንደ ዱሮ አይነት ነገር ማለት ነው። ሬዲዮ ብቻ ነው የምናዳምጠው፣ እንደ ዱሮ። ሰው በዛሬ ቀን መረጃዎች ማግኘት አለበት የሰው ልጅ። ዘመናዊ ጊዜ ላይ ነን ብለን ነው የምናስበው።

ዜናዎቹ የሚገኙት ደግሞ በኢንተርኔቶች፣ በቻናሎች፣ በምናምን ነው። አሁን የቻናሎችም ጃም ሲደረጉ ኢንተርኔት በዚህ መልኩ ከተዘጋ መረጃ የሌለው እውቀት አያገኝም። የሌላው እውቀት ወደ እሱ አይመጣም። የራሱ እውቀት ወደ ሌላው እንደማይሄድ ማለት ነው። ይህንኑ የኢንተርኔት አገልግሎት መኖር አለመኖሩን ለማወቅ ወደ ባህር ዳር ደወልኩ። ስልኩን ያነሱት ሰው አስተያየት ለመስጠት

ፈቃደኛ እንዳልሆኑ አስተያየት መስጠት እንደሚፈሩ ገለጹልኝ። ለምንድነው የሚፈሩት አልኳቸው? በቃ አይደለም ይኸውልሽ፣ አይደለም እንደዚህ ያለውን ችግር ላንቺ እንደዚህ አብራርቼ ነግሬሽ ነው እና ማለት ነው እንዴ ዛሬ እኮ መንገድ ላይ እኮ ዝም ብሎ ይዞሽ ስልክሽን አውጥቶ ፓስወርድ እንግዲህ ፎቶግራፎች ራሱ በፓስወርድ እንቆልፋለን የምናያቸውን፣ ተገደል ፓስወርዳችን ተከፍቶ ስልክ የሚበረበርበት ሀገር እኮ ነው ያለ ነው።

በቃ ኢዝ ኖት ሴፍ ገብቶሻል። ያለው ነገር እኔ አሁን በቃ እኔ እንደ ቀላት ያጥረኛል። በቃ በእውነት እየኖርን አይደለም። በቃ በጣም ታፍነን ያለ ነው። በቃ ባህር ዳር ያገኘኋቸው ሌላውም ሰው ተመሳሳይ አስተያየት ነው የሰጡኝ። ለማውራት እንደዚህ ፈቃደኛ ማን ነው? በዛ ምክንያት ነው ስለምንሰራ ማነው? ሌላ ነገር የለም። ተመሳሳይ ጥያቄ እንይዤም ወደ ጎንደር ደወልኩ።

ከሶስት ቀን በፊት አንድ ሌሊት እና እስከ ረፋድ ድረስ ተቋርጦ ነበረ። አጠቃቀሙ አንዳንዴ በጣም ቀዝቀዝ ይላል፣ አንዳንዴ ደግሞ ኖርማል ሊሆናል። ግን ይሄ ደግሞ ህዝቡ የመረጃ ፍሰቱን ምን ያህል እንደሚያደናቅፈው የታወቀ ነው። ከኢንተርኔት ጋር በተያያዙ የሚሰሩ ቢዝነስ ሊሆን ይችላል። ሌላው እስፔሻሊ አሁን ካለው ሁኔታ ሀገሪቱ ሁኔታ ጋር መረጃ አለመለዋወጥ ኢንተርኔት በጣም ትልቅ ድርሻ ይጫወተ እንደሆነ ይታወቃል። ና በዚህ በዚህ ላይ ጉዳት ይኖረዋል ብዬ አስባለሁ።

ሰሞኑን ጎንደር ላይ ደና ነው። ከዚህ ከወር በፊት ግን በጣም ችግር ነበረ። በቃ በዛ ምክንያት ተዘግቶ ነበር። መንግስት ነው የዘጋው። አሁን ይሰራል። ያው የኢንተርኔት መቋረጥ ከብዙ ሰዎች ጋር ግንኙነት ማጓማ ይቋረጣል።

አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ ሶሳ ከ35 ያመለክታል። ርሰሪዎቹን የምናሰማበት ጥቂት አለፍ ቢልም ሰለሞን ክፍሌ ባጭሩ ያነብልናል።

ኢትዮጵያ ውስጥ ተቃውሞ ሀገሪቱን ያጥለቀለቀው ህዝቡ የመንግስትን ባዶ ቃሎች ሳይሆን እውነተኛ ለውጥ ማየት ስለሚፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳስበዋል። ዲሞክራሲያዊ መንግስት እስኪመሰረት፣ ሁሉንም ዜጎች የሚያሳትፍ የፖለቲካ ስርዓት በሀገሪቱ እስኪፈጠር፣ ምንም ቢያስከፍለን ትግላችን ይቀጥላል ብለዋል ዶክተር መረራ ጉዲና በዚሁ ለቪኦኤ በሰጡት ቃል

በኢትዮጵያ የኦሮሚያ ክልል ሲካሄድ በቆየው የተቃውሞ እንቅስቃሴ ወቅት የውጭ አገር ዜጎች ንብረት የሆኑ ድርጅቶች ጥቃት ደርሶባቸዋል። የኢትዮጵያ መንግስት ባለሥልጣናት ድርጊቱ የሀገሪቱን የምጣኔ ሀብት እድገት ሊያሰናክል ይችላል የሚል ስጋት አድሮባቸዋል። ተንታኞች ግን የምጣኔ ሀብት እድገቱ እንዲቀጥል አንዱ ቁልፍ እርምጃ የተቃዋሚዎችን ብሶት አድምጦ መፍትሄ መስጠት መሆኑን ይመክራሉ።

በሶማሊያ ዛሬ ጠዋት በትንሹ ሰባት የሶማሊያ መንግስት ወታደሮች ተገድለዋል። የምዕራባዊ በግዛት ነዋሪዎችና ባለሥልጣናት እንደገለጹት ጥቃት ደርሶበት የጋየው ተሽከርካሪያቸውም መንገድ ዳር ተበታትኖ ይታያል።

አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና ሰለሞን ክፍሌነን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ውይይት በኢትዮጵያ ወቅታዊ ርዕስ ጉዳዮች ዙሪያ

ዝግጅቱ አሉላ ያንተ ነው። ና እስቲ ባጭሩ ልታስተዋውቅ ብቻ። አመሰግናለሁ ሰለሞን። በወቅታዊ ርዕሰ ጉዳይ ዙሪያ ያተኮረ ነው እንደ ገለጽከው ባለፈው ሳምንት በኢትዮጵያ የራዲዮ ስርጭታችን በመታፈኑ ሳቢያ መሰማት ያልቻለ ባለፈው ሰኞ የቀረበ ቃለ ምልልስ ነው በድጋሚ የሚሰማው።

አቶ ክቡር ነጋ ይባላሉ እንግዳችን። አዲስ ራእይ ለአዲሱ ኢትዮጵያ በሚል ርዕስ የጻፉትን ጽሑፍ መነሻ በማድረግ የተጀመረ ቃለ ምልልስ ሁለተኛ ክፍል ነው። ኢኒሽቲቭ አፍሪካ የተባለው መንግስታዊ ያልሆነ ተቋም መንግስታዊ ያልሆነ ተቋም ስራ አስፈጻሚ ዲሬክተር ናቸው አቶ ክቡር። ገና ወደ ጀመር አድርገን ወደ ነበረው የመጀመሪያ ክፍል ቃለ ምልልስ መንደርደሪያ ነው መወስዳችሁ።

አቶ ክቡር፣ በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሑፉ ጎላ ጎላ ያሉትን እናንሳ። የሕዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው። ንብረት እየወደመ ነው። እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና

ወደ ተባባሰ አዝማሚያ እየሄደው መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል፣ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? በርሶ እይታ ችግር የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሄ ሊሆኑ የሚችሉ ሀሳቦችን

ወይም ደግሞ ስራዎች ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡ ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍቶ ማየት ያስፈልጋል። በአስተዳደርም በኩል ስንወስድ እነዚህ ዛሬ አገሩ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን

እንደዛ መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ምጥናቄ እየጠየቀ ነው። እንደዚሁም ደግሞ የኦሮሞ ፓርቲ ምጥናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔም ስትወክል አላየህም የሚለው ጥያቄ ወይም ደግሞ እኔም ብቻ ሳይሆን ጠቅላላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ

የሁላችንን ጥቅም ሊያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ ፓርቲው ማለት ነው፣ ፓርቲው ደግሞ እነዚህን በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለውም

እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ግዴታቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁንም የምናየው በኦሮሚያም በአማራም በሌሎችም ክልሎች የምናየ እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው ምን ለማለት ነው የምፈልገው የኢትዮጵያን አጠቃላይ ሁኔታ ባለፉት ሀያ ዓመታት ኖት ብዙ ለውጦች አይዘናል

በብዙ አቅጣጫ፣ ነገር ግን እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎም ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው። ያ የፖለቲካ መረብ መቀደድ እና መበጣጠት ሲጀምር ጥሩውንም እንደዛው ይበትነዋል እና በሌላ አነጋገር ምንድን ነው እዚህ ጽሑፍ በሀሳብ ደረጃ ለማቅረብም የፈለኩት ምንድን ነው በሚቀጥሉት ስድስት

ወራት ወይም ደግሞ አመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ ችግሩን በደንብ እንረዳ ነው። ሁለተኛ የችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት የወታደሩ ጥቃት መቆም አለበት። ያ ነው ህዝብ እምነት እንዲፈጥር የሚያደርገው። በመና ዴሞክራሲ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት ሎየልቲ እና ደግሞ ትረስት።

እነዚህ ከጠፉ ወይም አንዱ ከነዚህ ከጠፋ ያ ፌዴራሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታዎች መመቻቸት መኖር ያለባቸው ለሁሉም እኩል መስራት መቻል አለን። አቶ ክቡር ቀደም ብሎ ያነሱት የችግሩም መሰረት በቅጡ መረዳት ወይም መገንዘብ ያሉት መጀመሪያ ላይ ይገኛል። ህገ መንግስቱ መመርመር፣ የጦር ሰራዊትና የጸጥታ ኃይሎች ወደ ካምፖቻቸው እንዲመለሱ ማድረግ፣ የህግ የበላይነት መከበር ይላሉ። አሁን ያነሱት ነጥብ ነው፣ በጎሳ ላይ ያተኮሩ ፓርቲዎች እንዳይበረታቱ

አዲስ ምርጫና የተሀድሶ እርምጃዎች አስፈላጊነት፣ ነጻ መገናኛ ብዙኃንና ብሎም የጎሳ ማንነትን ያላንጠለጠለ አዲስ የመታወቂያ ካርድ እንዲወጣ ወይም እንዲሰጥ እስከሚለው ድረስ ይሄዳሉ። ሁሉንም በዝርዝር በጥልቀት መመርመር መመልከት አንችልምና እስኪ የህግ የበላይነት መከበር የሚለው ላይ እናተኩር። የብዙዎቹ ማሰሪያም ይመስላል። ተደጋግሞም ይነሳል። ፍትህ በእኩል ድርሻ ለዜጎች አልተሰጠም የሚለውን ጥያቄ ያቀፈ ይመስላል።

አንድ ጥሩ አገር በህግ የበላይነት የሚመረኮዝ መሆን አለበት ይላሉ በጽሁፎ። እስኪ ፈታ ያድርጉት። እንግዲህ ከባህላችንም ስንነሳ በየወቅቱ የተቀመጡት መንግስታት ለህግ መከበር ከፍተኛ ቦታ ለመስጠት ሞክረዋል። ነገር ግን ሁሉም በየአቅጣጫቸው ትክክለኛ ፍትህ ለህዝብ በእኩል ደረጃ አቅርቧል የሚለው አጠያያቂ አሁን በተለይ ባለንበት ወቅት መረጃ

በሰከንድ ከአንድ ቦታ ወደ አንድ ቦታ ሊሄድ በሚችልበት ወቅት እነዚህ ክስተቶች በአንድ ሊታዩ በሚችሉበት ወቅት የፍትህ ጉዳይ ከሌላውም ጉዳይ በበለጠ መታየት ይኖርበታል። ይህ እንግዲህ በግለሰቡ ደረጃ ስንወስደው ነው። ግን ከግለሰቡም ደረጃ በፖለቲካም በኩል ስንወስደው ህግን የምንወስደው ለምሳሌ በፌዴራሊዝም ፌዴራል ውስጥ ያሉት መንግስታት ወይም ክልሎች

እኩል ተሰሚነትም አላቸው ወይ? ህጉ ለሁሉም ባህሉን ጠብቆ ከባህል ጋር በተያያዘ መልኩ ክልል ውስጥ ሌላውን ሊጎዳ በማይችል መልኩ ሊካሄድ ይችል። በሌላ በኩል ደግሞ ዩኒቨርስል የተባሉ ደንቦችን ደግሞ ይዞ ለሁሉም አንዱን ከአንዱ ሰዓት በልጥ ሊሰጥ በሚችል መልኩ መቀመጥ መቻል አለበት። እንግዲህ ምንድን ነው መርሳት የሌለብን ማየትም ያለብን ነገር ምንድን ነው?

የኢትዮጵያ አሁን ያለው የመንግስት ስርዓት በእኔ አስተያየት እንዳው ፖዚቲቭም ለመሆን ወርኪንግ ፕሮግረስ ነው ብዬ ነው የምገምጠው። በሂደት ላይ ያለ ስራ ነው ምገናል። በሂደት ላይ ያለ ነው። በአንድ ሚሊያርድ አይችልም። ወደፊትም እንደዚህ እየተስተካከለ እየተስተካከለ መሄድ መጫ አለበታለ። ለምሳሌ የህግ ፍትህን ነገር ስንወስድ የስልጠር ጉዳይ አለ፣ የዳኞች ሩቀት እውቀትና የዳኞች ችሎታ

ሀገሪቷ ኢኮኖሚ እንበለው ከሀገሪቷም የፖለቲካ ዕድገት ጋር አብሮ መሄድ መቻል አለበት። አስተዳደሩም በዛ መልኩ መንቀሳቀስና ማደግም መቻል አለበት። የህዝብ እምነት እንደዚሁ በዚህ ኢንስቲትዩሽን እንበለው፣ በዚህም ድርጅት ውስጥ ማመንና አብሮ መጎልበት ያለበት ይመስለኛል። እና በእኔ አስተያየት እነዚህ የጠቀስኳቸው አንዳንዶቹ ፈረንጆች የሚላሉ ፐርሰፕሽንም ናቸው ሊሰጡ የሚችሉ

ለህዝብ ሊሰጡ የሚችሉ ስሜቶችን ሊታዩ እና ህዝብ እዚህ ፍትህ አላገኝም ብሎ ካሰበና ካመነ፣ ምንም እንኳን ያ ድርጅት ፍትህ ለመስጠት ችሎታ ማቀፍ ቢኖረው የህዝብ አመኔታ ካልተጨመረበት ሊሰራ አይችልም። በዛ መልኩ መታየት መቻል አለበት።

መልካም ከተነሱት ዝርዝሮች ውስጥ አንድ ሌላ አንኳር ነጥብ እናንሳ። አቶ ክቡር የአዲስ ምርጫ አስፈላጊነትንና የተሃድሶ እርምጃዎችን ይጠቅሳሉ። አገሪቱ ከገባችበት አጣብቅኝ የምትወጣበት ወደ አልተፈለገ ትርምስም ከመግባት የምድንበትና ወደ ተሻለ አቅጣጫ ለማምራት ከስምንቱ አስፈላጊ ካሏቸው ውስጥ አንዱ ነው። እንዴት ይካሄዳል? እንዴትስ እውን ሊሆን ይችላል? ይህ ሀሳብ አዲስ የምርጫ ሂደት

ይፋ እንዲደረግ እንዲሁም የተሃድሶ እርምጃ እንዲወሰድ ጠይቀዋል። በመሰረቱ እንዲህ ምርጫ ሲደረግ ምርጫን በትክክል የሚያስተዳድርና ነጻና ፍትሀዊ በሆነ መልኩ ምርጫው እንዲካሄድ የሚያደርግ አካል ያስፈልጋል። አንዱ ይሄ ነው። ባለፉት ምርጫ ጊዜያቶች እንደሚታወቅ ይሄ አካል ብዙ አጠያቂ፣ አስቸጋሪ እንደነበረ ግልጽ ነው።

ወደ ምርጫው ከመሄዳችን በፊት ግን ምርጫው በምን መልኩ ይካሄድ የሚለውን መመልከት አስፈላጊ መስሎ ይታየኛል። ምክንያቱም ያለፈውን ምርጫ ስንወስድ እንደዚሁ ምንም እንኳን አዞ አተገበ ባይኖርም ኢህአዴግ ፓርላማ ውስጥ መቶ በመቶ ወንበር የያዘ ሆንም በስርዓቱ ነገር ግን መቶ በመቶ የኢትዮጵያ ሕዝብ መርጦታል ማለት አይደለም። ስልሳ በመቶ ቢመርጠው እና አርባ በመቶ ግን

ተመርጠው የዛ አርባ በመቶ ድምፅ ዛሬ ፓርላማ ውስጥ አይሰማም፣ አይደመጥም፣ የለም። ስለዚህ ምርጫው መደረጉ ብቻ ሳይሆን የምርጫው አካሄድ ለወደፊቷ የምንገነባት ኢትዮጵያ የሁሉንም ድምፅ ሊያሰማ በሚችል መልኩ ወይም የአብዛኛውን እንደዚህም ብሎ የአንዱን ብቻ አሸነፈ የተባለውን ብቻ ሳይሆን ሌሎችን በመጠኑም ቢሆን ድምፃቸው ተሰምቶ፣ ነገር ግን በአሁን ባለው ስርዓት ፓርላማ

ሊመጡ ያልቻሉትን ለማስመጣት መልኩ እንደገና መዋቀር መቻል አለበት። ብዙ ሀገሮች በዚህ እየተደራደሩ ይሄዳሉ። እንግዲህ ብዙ ጊዜ ምንድን ነው የሚባለው ጊዜ እኔ ያስታውሳል ይህን ጥያቄ ለረጅም ጊዜ አንስቸው ነበረ እና የሚሰጠው መል እንግዲህ የዛሬ ሀያ አምስት ሰላሳ አመት ታስታውሱ እንደሆነ የጣሊያን መንግስት በየስድስት ወሩ በየአስ ወሩ ይለወጥ ነበር። እና ምንድን ነው የተሰጠው መልስ ታውሳለሁ። በወቅቱ የነበሩ አስተያየቶች እንደ እንደ ጣሊያን መንግስት በየአስ

በየአስር ወሩ አዳዲስ መንግስት ነው ሊቋቋም ከሆነማ፣ ምን መንግስት አለ? እድገቱም ምንም ሊኖር አይችልም የሚል አይነት አስተያየት መጥቶ ነበረ። በእርግጥም እሱ አስተያየት በቀላሉ ዝም ብሎ ሊታ አይችልም። ነገር ግን በጣም የተለያዩ ግዛት እና ህዝብ በተለያየ መልኩ የሚንቀሳቀስበት ሀገር ውስጥ የአብዛኛዎቹ የፖለቲካ ድምፅ መሰማት የሚችልበት ሁኔታ መፈጠር መቻል አለበት። አለዚያ

ቅድም ያልኩት አይነት ነገር ና አሁን የደረስንበት ደረጃ ላይ እንደርሳለን። ያም ምልክት ላይ የሚያመጣውም ችግር ካለ በሌላ በኩል ግን በሰላምና የፖለቲካ ስታብሊቲ በመስጠት ሊተካ ስለሚችል ይሄ አስፈላጊነት መረሳት ወይም ደግሞ መትር ያለበት አይመስለኝ ብያምናለሁ። ነው አቶ ክቡር፣ ስምንቱ ነጥቦች ምናልባትም ዘለግ ያለ ሰዓት ወስደን ይበልጥ እንድነጋገር ይጋብዛሉ። እዚህ ፕሮግራም ዋና አላማ አድማጮች በያሉበት

እንዲነጋገሩ ያፈለቁትንም ሀሳብ ወደ አዎንታዊ የተሻለ ሁኔታ ወደሚፈጥር አዝማሚያ እንዴት ማምራት እንችላለን? ከመርፈዱ በፊት የባሰ ከትላንቱም የከፋ የሰዎች እልቂት የማይፈጸምበት ሁኔታ እንዴት ይፈጠራል የሚለው ነው። እና በዚህ መነሻ ሌሎች የሚወያዩ ይመስለኛል። እርስዎ በጽሁፎ መዝጊያ ያነሱትን የመጨረሻ ነጥብ የውይይታችንን መቋጫ እናድርግ። ይህ ድራማ

እንግሊዝኛውን ግርድፍ ነው ወደ አማርኛ የምመልሰው። እንደምን በጎ ፍጻሜ ሊኖረው ይችል ይሆን ሲሉ ይጠይቁና እያንዳንዳችን ምርጫ ያለንና በቀጥታም በንቃትም ስንሳተፍ መሆኑን አገራችን አንድነቷም የብዙዎች ፍላጎትም የሚጠበቅባት ልትሆን የምትችለው ይላሉ። እናም የማህታማ ጋንዲን አንድ ጥቅስ ዛሬ የምናደርገው ለነገው ውጤት ወሳኝ ነው ካሉ በኋላ

ምን ማድረግ ትፈልጋለህ ሲሉ ይጠይቃሉ። አንባቢዎን ይሄ ጽሁፎ አንዱ ማሳያም ሊሆን ይችላል። እነኝ አውቄ ነ ጥያቄ የማነሳለሁት እርሶስ ምን ያደርጋሉ? እኔ አንዳንድ አንዳንድ ሰዎች ምን አስተያየት ይሰጣሉ፣ የት ነበር እስከ ዛሬ የሚለዋሉ። እኔ ሳየው ራሴን እውነትን በቂ አልሰራውም ብዬ ነው ምንደምትው

አንድ ግለሰብ የጻፈልኝ አይቼ ነው። እን አንተ እስከ ዛሬ የት ነበር? ከአሁንማ ነገር ከተበላሸ በኋላ ብትመጣ የሚለው እውነቱ ነ በቂ አልሰራም እንኳን ደርቻለሁ ብዬ ነበር የምገምጠ አሁን ሳይ እውነትም ገና ብዙ ይቀረኛል። ስለዚህ እኔ ላረግ የምችላቸው ለምሳሌ ሀሳብ ለመስጠትም ሆነ እንደዚህም ደግሞ ይሄንን ሀሳብ ይዘው ድርጅት የሚያቋቁሙም ካሉ እዛ ድርጅት ውስጥ በመርዳትም ሆነ ሌሎቹም ደግሞ ለመለወቅ

ማበረታታት የሚያስፈልጋቸው ካሉ

እሱንም ለማበረታታት ዝግጅ ነው ብዬ ነው ገምጠ። ኤምባሴ በዚህ ይቀጥላለሁ ብዬ ነው ገምጠ። አመሰግናለሁ። የእርሶንም ጥያቄ ምላሾንም ጭምር ለአድማጮች ስላሸጋገር በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጭ የሚናፍቁትን ነገር ለማየት ምን ያደርጋሉ? በያላችሁበት ተወያዩ። አድማጮቻችን አስተያየቶቻችሁንም አድርሱን። አቶ ክቡር ገና አዲስ ራዕይ ለአዲስቱ ኢትዮጵያ በሚል በእንግሊዝኛ ጽፎ ያቀረቡትን በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ጽሁፍ መነሻ በማድረግ ለሰጡኝ ቃለ ምልልስ ለጊዜው

ግናለሁ መልሰን በሌላ ርዕስ እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ስትልኝ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በ1922 እና 25 ሜትር ባንዶች ተከታተሉን። ቀደም ብዬ እንደጠቆስኩ እንደጠቆምኩት በኢትዮጵያ የመታፈን ስርጭታችን ያለመሰማት እድል አለና ሀምሳ ሰባት ሺህ ኪሎ ሄርዝ የተሻለ የምንሰማበት መሆኑን ለመጠቆም እንወዳለን።

የተለወጡ ሁኔታዎች ካሉም እንዲሁ ተከታተል እናስታውቃለን። ወደ መጨረሻው ዝግጅት እንለፍ። ሳይንስ ህይወትና የተፈጥሮ አካባቢ ይላል። የምሽቱ የሳይንስ ሕይወትና የተፈጥሮ አካባቢ ዝግጅት ፊዚክስን በቀላሉ የሚያስተምር መጽሐፍ የጻፉ ኢትዮጵያ አሜሪካዊ ፕሮፌሰር በእንግድነት ይዟል። በታላሐሲ ፍሎሪዳ ኤፍኤኤምዩ የፊዚክስ ፕሮፌሰር

ካላዩ በላይ ትምህርቱን በቀላሉ ለመረዳት የሚያስችል መጽሐፍ ጽፈዋል። በኢንተርኔት ገበያ ላይ የዋለው መጽሐፍ በቀላሉ በስልክ በአይፓድ እና መሰል የአንድሮይድ ተገልጋዮች እንዲሁም በኮምፒውተር ማግኘት የሚቻል ነው። አንደርስታንዲንግ ፊዚክስ ላይክ ነርድ ውዛውት ቢካሚንግ ዋን ኤንድ ሞር ይላል ርዕሱ። ጸሐፊውን ሄኖክ ሰማግዜር ነው ያነጋግራቸው። ጤና ስትልን ዶክተር ካላዩ እንደምን ናቸው? እንደምን አለህ በዚህ አዲስ ዓመት

አዲስ ገጸ በረከት ለተማሪዎች ለወጣቶች ይዘህ ቀርበሃል ፊዚክስን የተመለከተ እስኪ ስለ መጽሐፉ ጥቂት በለን መጽሐፉ እንግዲህ የተጻፈው በልጆቻችን ላይ አውንታዊ ተጽዕኖ ለማስመጣት ታስቦ ሲሆን መጽሐፉ ለየት ተደርጎ የተጻፈ ነው መጽሐፉ ስለ ፊዚክስ ትምህርት ነው ከፊዚክስም በተጨማሪ ግን ሌሎች ገጠመኞችም ያስተምራል እና

መጽሐፉ አቀራረብ ከሌሎች መጽሐፍ የተለየ ነው ብለን እናምናለን። መጽሐፉ ለመጻፍ የገፋፋኝ ነገር ምንድን ነው? ሰዎች እኔ ፊዚክስ አስተማሪ ነኝና ሰዎች ሳስተምራቸው ፊዚክሱ ተረዳን፣ ገባን ይሉናል። ከሂደው ግን መጽሐፉ በሚያነብበት ሰዓት አልገባንም ይሉና እንግዲህ በአንድ ሰው ውስጥ ያለ ችሎታ ሌሎች የማየት አስቀድሞ የማየት ችሎታ አላቸው እና

አንተ እንደምትናገረው እንደምታስረዳን ለምን አስጥፍም? ሲሉ ለብዙ ዘመናት ቆይቷል እና እኔም አስበታለሁ እያልኩኝ ቆይቼ የዛሬ አምስት ዓመት ገደማ ግን መጽሐፉን ለመጻፍ ተነሳሳ። ዶክተር ካላዩ በውይይት ያለውን እስኪ እናሰማችሁ ምን እንደሚመስል እንግዲህ ውይይቱን የሚያደርጉት ካሲ ተማሪዋ ነች እና

መምህሯ ደግሞ ጆን ይባላል ሁለቱ እየተወያዩ በውይይት ነው የፊዚክስ ጽንሰ ሀሳቦችን የሚያስረዱት የፊዚክስ ትምህርት እንደከበደሽ ስማው ጊዜ በፍጹም ፕሮፌሰር ጆን መክበድ ብቻ እኮ አይገልጸውም የፊዚክስ ነገር ተደባልቆብኝ ጨንቆኛል

አንደኛ አይገባኝም፣ ይህ ደግሞ በጣም እያስጨነቀኝ ነው። ሁለተኛ ኢንተርኔት ውስጥ ፊዚክስን በቀላሉ ለማጥናት የሚያስችሉ መንገዶችን አፈላለሁ። ሆኖም የቤት ስራዬን ለመስራት ስቀመጥ ከዚህ በፊት ቀመሮቹን የማውቃቸው አልመስልሽ ይለኛል። የቀደመው መልመጃ ከሌላኛው ይደበላለቅብኛል። ሶስተኛው ችግር ደግሞ ፊዚክስ በእኔ ህይወት ፋይዳ አለው የሚል እሳቤ የለኝም።

ስለዚህ ፊዚክስ ደባሪ ትምህርት ሆኖብኛል ወይ ስለማይገባኝ ይሆን እንዲህ ከፊዚክስ ተራርቄ የቀረሁት? ፊዚክስ ይከብደናል ይላሉ በርካታ ወጣቶች። በትምህርት ጊዜ በሚያነቡበት ጊዜ ይከብዳቸዋል። ይሄ አቀራረብ የተለየ የሚያደርገው ምንድን ነው?

አንዱ በውይይት መልክ በመሆኑ አስተማሪው ተማሪውን ይጠይቃል። ተማሪው ደግሞ አንዳንድ ጊዜ አስተማሪውን ይጠይቃል። የገባውም ካልሆነ ይሄም አብራራልኝ ብሎም ይጠይቃል። ስለዚህ በዚህ መልኩ ስለተጻፈ ተማሪው በሚያነብበት ሰዓት ሁሉ ጊዜ ፎከስ ሆኖ ነው የሚያነባው። አይምሮ ወደ ሌላ አይሄድበትም፣ ወይም እንቅልፍ ወይም ሌላ ሀሳብ በውስጡ አይገባም እና በዚህ የተነሳ

ነው ይህንን መጽሐፍ የሚያስተምረው ፊዚክስ። በዚህ መልኩ ከገባን ከየነው የሚከብድ አይደለም እና የሚያስጨብጥ ሰው ስለታጣ፣ ከታች ጀምሮ መሰረት የሚያስይዝ ሰው ስለታጣ እንጂ ፊዚክስ በእውነቱ ከባድ ነው ብዬ እኔ አልቀበልም። ከመጽሐፉ በሚገኘው ያለው የሰዎች አስተያየት ደግሞ ሂስትሪ የተማሩ

አካውንቲንግ የተማሩ የተለያየ ትምህርት ያላቸው ሰዎች አንብበውት ሊገባቸው እንደቻለ በሚሰጡት አስተያየት እናገኛለን እና ይህ ሊደረግ የሚችል ነገር ነው። ዶክተር ካላዩ እኔ እንግዲህ ፊዚክስ ከማይገባቸው ሰዎች አንዱ ነኝ ማለት ነው። ምክንያቱም ፊዚክስን እንደ እንደ ፈለጣ ካልኩሌት ይደረግና የሆነ ቁጥር ላይ ይደረሳል። ግን በእውነተኛ ህይወት ውስጥ እንዴት እንደሚመጣ

ማሰብ አሁን ከማይችሉት ሰዎች መካከል አንዱ ነኝ። እና በምሳሌ የምታስረዳቸዋሉ። እስኪ አንዱን እናንሳ። ጄምስ ቦንድ በምሳሌ አለ። በአንድ ግሩም ፀሐያማ ቀን ታዋቂው የስለላ ሱረት ተዋናይ ጄምስ ቦንድ ግልጽ ጃጓር መኪናውን በጠባብ መንገድ ላይ በከፍተኛ ፍጥነት እያሽከረከረ ነው። ነፋሱ ጸጉሩን ያርገበግባል።

ከፊት ገጽታው ላይ የሚንጸባረቀውን የፀሐይ ብርሃን በጥቁር መነጽር ከልሎ እየጨሰ ነው። በድንገት ፈንጂ ወደ መኪናው ተወረወረበት። የሚያዋጣው ጀምስ ቦንድ ቶሎ ብሎ ፍሬኑን መያዝ እንዳለበት እና ፍሬውን ሲይዝ ግን ቦምቡ አልፎ ሂዶ እንደሚወድቅ እና እሱም ከአደጋ እንደሚደርስ ምሳሌ ይጠቀሳል እና ምንድን ነው በእኔ

ይህንን ሰዎች ይህንን ሁኔታዎች ከተገነዘቡ በኋላ በተለይ በስዕል የሚያሳየውን ነገር ካሰ- ካዩ በኋላ በአእምሯቸው ተቀርጾ ስለሚቀር አይረሱትም እና ፊዚክ የሚያስፈልገው እንደማይረሳ አድርጎ ማስተማር ነው የሚለው ነው በእኔ እምነት ያለኝ።

ስለዚህ ፊዚክስን ለመማር የፊዚክሳዊ አስተሳሰቦቹን አይምሮ ውስጥ በደንብ በዕለት ተዕለት ኑሮ ባሉ ሁኔታዎች ቀርጾ ማስቀመጥ ነው አላማው ማለት ነው የዚህ መጽሐፍ ልክ ነው። ሌላ ጠቃሚ ነገር የዚህ መጽሐፍ የነው ደግሞ ወላጆችና ልጆቻቸው አብረው ሊያነቡት ይችላሉ። መጽሐፉ አሁን በአማዞን እና በአፕል በሚባሉ መድረኮች ነው የሚሸጠው ያለ

እና አማዞን ይህ ላፕቶፕ ያላችሁ ወይም አንድሮይድ ሳምሱንግ የሆነ እንትን ካላችሁ አማዞን ሂዳችሁ የኔን ስም ስትጽፉ ታገኙታላችሁ። መጽሐፉ ሁለት ክፍል አለው። አንደኛው መጽሐፉ ራሱ ሲሆን፣ ሁለተኛ ተማሪዋ በተማሪዎች መሰረት የምትሰራቸው ጥያቄዎች አሉ እና ጥያቄዎቹን የያዘው ደግሞ ሶሉሽንስ ማንዋል ብለን የጻፍ ነው አለ

ሁለተኛው ቦታ ደግሞ አይፓድ፣ አይፎን ወይም ማክ የሆነ ኮምፒውተር ካላችሁ ደግሞ በማክ ኮምፒውተር ነው የሚገኘው። በኢትዮጵያ ውስጥ ሆኖ ለመግዛት ይህንን ያስቸግራል። ኢትዮጵያ ውስጥም የሚታተምበት መንገድ እየፈለግን ነው። ግን አሜሪካን ሀገር ያሉ ወይም ውጭ ሀገር ያሉ ሰዎች እንደ ጊፍት ለኢትዮጵያውያን ወገኖቻቸው ሊገዙት እንደሚችሉ ለመግለጽ እወዳለሁ።

በጣም ነው የማመሰግነው ዶክተር ካላዩ በላይ። ታላሃሲ ፍሎሪዳ የሚኖር ኢትዮጵያዊ ፕሮፌሰር ነው። አመሰግናለሁ። እኔም አመሰግናለሁ። መልካም እመኛለሁ።

ስርጭታችን እያበቃ ነው። አንድ መጠነኛ መረጃ እናክል። እንደ አውሮፓውያን ዘመን አቆጣጠር በመጋቢት 24 1882 በዶክተር ሮበርት ኮች ጥናት የተረጋገጠው በአጽህሮቱ በእንግሊዝኛው ቲቪ ማይኮ ባክቴሪየም ቱበርኪሎሲስ በጊዜው በአውሮፓና ና በዩናይት ስቴትስ ከሰባት ሰዎች አንዱን ለህልፈት ምክንያት የሆነ ነው። ስርጭታችን አበቃ። አድማጮች ነገ እንገናኝ። የትግርኛ ስርጭት ይቀጥላል ካምሽት